ጋቢና ቪ ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። በጋቢና ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ በምሽቱ የጋቢና ጉዞ ሊጠናቀቅ ከአንድ ሳምንት ያነሰ ጊዜ የቀረው የአውሮፓውያኑ ዘመን 2016 በኢትዮጵያ ፖለቲካና ምጣኔ ሀብቱ ዙሪያ እንገመግማለን። ሀገሪቱ ውስጥ ትልቅ ችግር ነው የሚለው እኔ ባለፈው አመት የደረሰው የረሃብ አደጋ ነው። የፖለቲካ ተንታኙ ዶክተር ደረሰ ጌታቸው ከኒውዮርክ የጋቢና እንግዳችን ይሆናሉ። የኢትዮጵያ መንግስት አመቱን እንዴት ይገመግመዋል? ወደ 10.2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጡ ወጥተን ነው በዚህ ዓመት ወደ 11.5 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀው። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽፈት ቤት ቃል አቀባይ አቶ መሐመድ ሰኢድንም አነጋግረናል። እናንተስ የኢትዮጵያን ጉዞ እንዴት ትገመግማላችሁ? ፌስቡክ ላይ አሁኑኑ አስተያየቶቻችሁን ላኩልን። አት ቪኦኤ አምሀሪክ ላይ መልእክቶቻችሁን በመቀበል ላይ ነን። በሌላኛው ዘገባችን ደግሞ በፀሐይ የኤሌክትሪክ ኃይል ለማመንጨት በአፍሪካ የተያዙ ጥረቶችን የሚዳስስ ዘገባም አካተናል። ሁሉንም ከዝግጅቶቻችን ታገኛላችሁ። አቅራቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ። ዜናውን ይዤ ተመልሼ መጥቻለሁ። መስታወት አድራጋው ነኝ። አልሻባብ ከብታችንን እየዘረፈ አሰቃየን ሲሉ የሶማሊያ ገበሬዎች አማረሩ። አልሻባብ የተወሰኑ ጎሳዎችን ኢላማ አድርጎ ከብታቸውን በተቀነባበረ መንገድ እየዘረፈ ነው ሲሉ የጁባላንድና የ ጋል ሙዱድ ክፍለ ግዛት ገበሬዎች ተናግረዋል። አልሻባቦቹ በያዟቸው አካባቢዎች አስተዳደራችንን ይቃወማሉ የሚሏቸውን ጎሳዎች ለማደየት ተነስተዋል ሲሉ ገበሬዎቹ ወንጅለዋል። ከኪስማዩ በስተምዕራብ ባሉ ገጠር አካባቢዎች ከብት አርቢዎች አልሻባብ እንዳይዘርፏቸው እየተከላከሉ መሆኑንና ውጊያው ለሁለተኛ ሳምንት መቀጠሉን ለማወቅ ተችሏል። ካለፈው ሳምንት ጀምሮ ከሀያ የሚበልጡ ሰዎች መገደላቸውን ባለስልጣናት ገልጸዋል። በሌላ ወገን እስራኤል ዩናይትድ ስቴትስን የሰፈራ ግንባታው እንድታቆም የጸጥታ ምክር ቤቱ ያሳለፈውን ውሳኔ በመሻር ድምጿን ባለመጣሏ አሁን በከባድ ሂስ መጥረቧን ቀጥላለች። ባለፈው ሳምንት ምክር ቤቱ ባሳለፈው ውሳኔ የኦባማ አስተዳደር በሀገሬ ላይ አብሮባታል ሲሉ በዋሽንግተን የእስራኤል አምባሳደር ሮንደርመር ወንጅለዋል። በጣም አስከፊው ነገር በህብረት የተፈጸመው ተግባር መሪዋ ዩናይትድ ስቴትስ መሆኗ ነው። በጣም አሳዛኝና አሳፋሪ ምዕራፍ ነው ሲሉ የእስራኤሉ ዲፕሎ ማት ለሲኤንኤን በሰጡት ቃለመጠይቅ ወቅሰዋል። መንግስታቸው ዩናይትድ ስቴትስ ስለፈጸመችው ተግባር ግልጽ ማስረጃ አለው ያሉት አምባሳደሩ ለመጪው የዶናልድ ትራምፕ አስተዳደር ለማሳወቅ ፈቃደኞች ነን፣ እነሱ ደግሞ ከፈለጉ ህዝባቸውን ማሳወቅ ይችላሉ ሲሉም አክለዋል። እስራኤል ምስራቅ ኢየሩሳሌምን ጨምሮ በያዘቻቸው የፍልስጤም ግዛቶች የሰፈራ ግንባታዎቿን በሙሉ በአስቸኳይ እንድታቆም የሚጠይቀውን ውሳኔ የተባበሩት መንግስታት የጸጥታ ምክር ቤት ያሳለፍ ነው ባለፈው አርብ ነበር ውሳኔውን የምሻር ድምጽ ያላት ዩናይትድ ስቴትስ ድምጿን በማቀብ ውሳኔውን እንዲያልፍ አስችላለች። እንደ አውሮፓውያን አቆጣጠር ከ1979 ዓ.ም ወዲህ እስራኤልን በሰፈራ ግንባታ ፖሊሲዎቿ ምክንያት የሚያወግዝ ውሳኔ ሲተላለፍ ይህ የመጀመሪያው ነው። ወደ መጨረሻው ዜና ስናልፍ ሳውዝ ኮሪያ ወይም ደቡብ ኮሪያ ውስጥ ከስልጣናቸው የተነሱት ፕሬዚዳንት ፓርክ ጉዌንሂ በተጠመዱበት በሙስና ቅሌት ሳቢያ የተሳቢያ ሀያ ዘጠኝ የሀገሪቱ ምክር ቤት አባላት ከገዢው ሱኔሪ ፓርቲ ተገንጥለው አንጃ አቋቁመዋል። የምክር ቤት አባላቱ አዲሱ ወግ አጥባቂ የለውጥ ፓርቲ ብለው የጠሩትን ፓርቲያቸውን በመጪው ጥር ወር አጋማሽ ይፋ ያደርጋሉ ተብሏል። አዲሱ ፓርቲ ከሚቀጥለው ፕሬዚዳንታዊ ምርጫ አስቀድሞ በገዢው ፓርቲ የተከፉ ወግ አጥባቂ መራጮችን ድጋፍ እነሳል እንሰባስባለን ብሎ ተስፋም አድርጓል አዲሱ ፓርቲ ስራቸውን አጠናቀው የሚሰናበቱትን የተባበሩት መንግስታት ድርጅት ዋና ጸሀፊ ባንኪሙን ፕሬዚዳንታዊ እጩ እንዲሆኑ ለማግባባት ሳይሞክር እንደማይቀርም ተወርቷል ሚስተር ባን ፕሬዚዳንት ፕሬዚዳንትነት ይፈልጉ አይፈልጉ የተናገሩት ነገር የለም። በቅርብ ለቪኦኤ በሰጡት ቃል ማናቸውም ውሳኔ የማደርገው የዋና ጸሐፊነት የስራ ዘመኔን ካጠናቀቅኩ በኋላ ነው ማለታቸው ይታወሳል። እንግዲህ ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ልመልሳችሁ። ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. በመገባደድ ላይ ያለው የአውሮፓውያን ዘመን 2016 በኢትዮጵያ ፖለቲካና ምጣኔ ፈታኝ ወቅት እንደነበር ተንታኞችና መንግስት እንደዚሁም ሌሎችም ይገመግማሉ። በእርግጥ ሁኔታዎች አሁን ያሉበት ይዞታ ላይ የተለያዩ ሀሳቦች ቢሰሙም በምሽቱ ዝግጅት በተለይ በመላ ሀገሪቱ ከ10 ሚሊዮን በላይ ዜጎችን ለአስቸኳይ የምግብ ተረጅነት ያጋለጠውን ድርቅና የጸረ መንግሥት ተቃውሞዎችን ተጽዕኖ እንገመግማለን። ጽዮን ግርማ አንድ የፖለቲካ ተንታኝን አነጋግራ ቀዳሚውን ዘገባ አጠናቅራለች። 12 ወራትና 365 ቀናት ያሉት የአውሮፓውያን ዓመት ተጠናቆ አዲሱ 2017 ሊገባ የአንድ ሳምንት ጊዜ ብቻ ነው የቀረው። በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በዚህ ዓመት በኢትዮጵያ የተከናወኑ ጉዳዮችን አጠር አድርገው እንዲዳስሱልኝ ጠየኳቸው። በኢትዮጵያ ባለፈው የፈረንጆች ዓመት በዚህ በ2018 በጣም ብዙ ጉዳዮች ናቸው የተከናወኑት። እያንዳንዳቸውን እንግዲህ ማስቀመጥ አንችልም፣ ግን እኔ ሶስት አብይ ነገሮች የሆኑ ይመስለኛል ሲሆን አንደኛ፣ እንደ ችግሩ መጠንና ስፋት በጣም ሰፊ የሆነ የሚዲያ ሽፋን ያላገኘውና ግን አገሪቱ ውስጥ ትልቅ ችግር ነው የምለው እኔ ባለፈው ዓመት የደረሰው የረሀብ አደጋ ነው። በዚህ በዲሴምበር የወጣ ኢትዮጵያን የረሀብ አደጋ በሚመለከት የተደረገ ጥናት የሚያሳየው ሲሆን በዚህ አመት ብቻ ወደ ዘጠኝ ነጥብ ሰባት ሚሊዮን ህዝብ የአስቸኳይ እህል እርዳታ ይፈልጋል። ወደ አስር ሚሊዮን ህዝብ ማለት ነው። ከዛ ውስጥ በተጨማሪ ሁለት ነጥብ ስምንት ሚሊዮን በግምት ወደ ሶስት ሚሊዮን ህዝብ ደግሞ በከፍተኛ የረሃብ አደጋ ውስጥ አለ። ፈረንጆቹ ሲቪር አኪዩት ማልኒትሪሽን የሚሉት ማለት ነው። በጣም ወደ ሶስት ሚሊዮን ህዝብ በጠቅላላው እንግዲህ ወደ አስራ ሁለት ሚሊዮን ህዝብ የምግብ አደጋ ስጋት ላይ አለ። ተጨማሪ ደግሞ ወደ ሶስት ነጥብ ዘጠኝ ሚሊዮን ህዝብ ወደ አራት ሚሊዮን ህዝብ የሚቆጠር የንጹህ የሆነ የመጠጥ ውሃና ለልብስ ለአገልግሎት የሚሆን ውሃ ለሳኒቴሽን እና ለሃይጂን የሚሆን ውሃ የለውም እና እኒህን ቁጥሮ ስትደምሪያቸው በዚህ አመት ውስጥ ከህዝባችን ወደ አስራ ሰባት ሚሊዮን ቆጠረው ህዝባችን የምግብና የመጠጥ ውሃ አደጋ ችግር ውስጥ ነው ያለው እና አብዛኛው ህጻናት እናቶች በምግብ አስቸኳይ የምግብ እርዳታ የሚደረግባቸው ጣቢያዎች ውስጥ የዱቄት ወተት እየተበጠበጠ ግሉኮስ በእጃቸው ላይ ተንጠልጥሎ በሞትና በህይወት መሀል በጣር መሀል ያለፉበት ነው እና ይሄ ህዝብ ታሪኩ ያለፈበት ሰቆቃ አንደኛ በመንግስት የሚዲያ ጫና ይሄ ነገር እንዳይዘገብ በዓለም አቀፍም በሀገር ውስጥ ሚዲያ ተቋማትም እንዳይዘገብ በተደረገው ተጽዕኖ ለአደባባይ አልወጣም። በዚህ አመት ውስጥ ይህንን አደጋ ለመቋቋም ከውጭ የተደረገውን እርዳታ እንኳን ስታይ ትልቁ አለጋሽ ሀገር አሜሪካ በዚህ በፈረንጆች አመት ውስጥ ወደ ስምንት መቶ ሀያ አምስት ሚሊዮን ዶላር ለኢትዮጵያ ለግሳለች። ከእሷ ቀጥሎ የአውሮፓ ህብረት ወደ ሁለት መቶ ሀያ ሚሊዮን ብር ለግሷል። ቀጥሎ የእንግሊዝ መንግስት ወደ መቶ አስር ሚሊዮን ብር ለግሷል። ይህንን ቁጥር ስትደምሪው ኢትዮጵያ የረሃብ ችግሯን ለመቋቋም ወደ አንድ ቢሊዮን ሁለት መቶ ሚሊዮን ገደማ ዶላር እርዳታ ሊታለች እና አገሩ ምን ያህል ሰቆቃ ና ስቃያ ውስጥ እንዳለ ያሳይሻል። ዶክተር ደረሰ እንደሚሉት ሀገሪቱ እነዚህን ችግሮች ይዛ ነው ወደ ሁለት ሺ አስራ ሰባት የምትሻገረው። ምክንያቱ ደግሞ የጠቀሱት ሪፖርት የወጣው በሁለት ሺ አስራ ስድስት መጨረሻ በታህሳስ ወር የአሜሪካን አለም አቀፍ የእርዳታ ተራድኦ ድርጅት ዩኤስአይዲ ኢትዮጵያን በሚመለከት ውስብስብ አደጋ ላይ ናት ብሎ ያወጣው ሪፖርት ነው ይላሉ ዶክተር ደረሰ። በዚህ አመት በኢትዮጵያ ተከስቷል ያሉትን ዋነኛ ችግር እንዲህ ያስቀምጡታል። በዚህ አመት በሞላ ኦሮሚያ፣ ቀጥሎ ደግሞ በአማራ ክልል በተለይ በጎንደር አካባቢ በመንግስት ላይ የተነሳው ህዝባዊ ተቃውሞ ነው። እንግዲህ የኦሮሚያውን ሲሁ በአዲስ አበባ ማስተር ፕላን መስፋፋት ተጀምሮ በኦሮሚያ ያሉ የኦህዴድ ካድሬዎች፣ ቀጥሎም በዩኒቨርሲቲ ያሉ ኮሌጅና ያሉ ወጣቶች ባደረጉት ተቃውሞ ወደ ህዝባዊ ተቃውሞ ተቀይሮ በተለያዩ የኦሮሚያ ገጠር ከተሞችና ቀበሌዎች ውስጥ ህዝቡ ሰላማዊ ሰልፍ እያደረገ ተቃውሞውን እያሰማ፣ በአንዳንድ ቦታዎች ደግሞ የመጓጓዣ መኪናዎችን እያቃጠለ መንገዶችን እየቆረጠ የንብረትና የፋብሪካ ተቋማት ላይ ሁሉ ጥቃት እስከማድረስ ደርሶ ህዝቡ ተቃውሞውን በጣም አደገኛ በሆነ መልኩ የገለጠበት ጊዜ ነው። ይሄ ትልቅ ክስተት ነው። ከዛ ቀጥሎ ደግሞ በአማራ ክልል በዚህ በወልቃይት የማንነት ጥያቄ ላይ የትግራይ ክልል ነው ወይ የአማራ ነው በሚለው በተነሳው ተቃውሞ በጎንደር ህዝብ ላይም በደረሰው ጥቃት ምክንያት አብዛኛው ህዝብ በአማራ ክልል ውስጥ እንዲሁ ከመንግስት የደህንነት ተቋማትና ወታደሮች ጋር ግጭት ውስጥ ገብቷል እና በመላው አማራ እና በኦሮሚያ ክልሎች ውስጥ ሰፊ የሆነ ህዝባዊ ተቃውሞ በመንግስት ላይ ደርሷል። ይህ ተቃውሞ ቁጥሩ በውል አልታወቀ በርካታ ሰው መገደል፣ መታሰር፣ ንብረት መውደም፣ መፈናቀል እና በአጠቃላይ ከፍተኛ የሆነ ቀውስ በሀገሪቱ ላይ እንዲከሰት ምክንያት ሆኗል ይላሉ ዶክተር ደረሰ አመቱን ወደ ኋላ መለስ ብለው ሲቃኙ በሶስተኛነት የኢትዮጵያን ዓለም አቀፍ ግንኙነት ሲዳስሱ ደግሞ የአፍሪካ ቀን የጂኦፖለቲካል ሁኔታ በጣም መቀየሩ ነው። በተለይ የመን ውስጥ በተነሳው በሁቲና በየመን መንግስት መሀል በተነሳው የሲቪል ጦርነት ሲቪል ዋር በአንድ በኩል ኢራን፣ በሌላ በኩል ሳዑዲ አረቢያና አጋሮቿ ባህሬንን፣ ዩናይትድ አረብ ኤምሬትስን ና ምዕራባውያኑን ጨምሮ በሚያደርጉት በዚህ ጦርነት በጣም ትልቅ ጦርነት የቀይ ባህርና የአፍሪካ ቀንድ እንደ ቋያ የሚነድ አካባቢ ሆኗል። ይሄ በተለይ ኤርትራን በዓለም አቀፉ ግንኙነት ያላትን ሚና በጣም ጨምሯል። እንግዲህ ሳውዲ አረቢያም ዩናይትድ አረብ ኤምሬትስም ካታርም እንዲሁም ሌሎችም ሀገሮች በአሰብ ወደብ እና በምጽዋ ወደብ ዙሪያ በሀኒሽ ደሴቶች ላይ የጦር ካምፕ የመገንባት ኤርትራን የጦር ዘመቻው አካል የማድረግ እና የገንዘብ እርዳታ የጦር መሳሪያ እርዳታ በመስጠት ከፍተኛ አቅም እንድትገነባ እያደረገ ነው ይሄ የአዲስ አበባ ላለው መንግስት በጣም ከፍተኛ ራስ ምታትና የጭንቀት ምንጭ ሆኗል። በአዲሱ ዓመት ጤና፣ ፍቅር፣ ሰላም ከእናንተ ጋር ዩ ሰርታችሁ የምታብቡበት ዩ አሁን ደግሞ ከኢትዮጵያ መንግስት እንስማ። ኢትዮጵያ ወደ አዲሱ የአውሮፓውያን ዘመን ወደ 2017 የምትሸጋገረው ኤልኒኞ ያስከተለውን ድርቅ ተቋቁማና በሀገሪቱ የተፈጠረው ሁከት በተረጋጋበት ሰዓት መሆኑን የመንግስት ቃል አቀባይ ተናግረዋል። መንግስትና ሕብረተሰቡ ስራቸውን በአዲስ መልኩ የሚመለከቱበትና የሚገመግሙበት የተሀድሶ ስልጠናዎችን በሀገሪቱ እየተከናወኑ እንደሆነ ቃል አቀባዩ አቶ መሐመድ ሰይድ ገልጸዋል። እስክንድር ፍሬው አነጋግሯቸዋል። አንዳንድ አስተያየት ሰጪዎች እንደሚሉት በጎርጎሮሳውያን የዘመን አቆጣጠር አዲሱ 2017 ከቀናት በኋላ የሚገባው በኢትዮጵያ ያሉ ወቅታዊ ሁኔታዎች በንጥልጥል እንዳሉ ነው። አገሪቱ በ50 ዓመታት ውስጥ ያልታየ ከተባለው ድርቅ ተጽዕኖ ሙሉ በሙሉ አለማገገሟን እነዚህ አስተያየት ሰጪዎች ያምናሉ። ለወራት የተካሄደውን የተቃውሞ እንቅስቃሴ ተከትሎ የተፈጠሩ ሁኔታዎችም እልባት አለማግኘታቸውን ነው የሚናገሩት። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ በእነዚህ አስተያየቶች አይስማሙም። በጽሕፈት ቤቱ የሕዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት አገሪቱ አስከፊውን ድርቅ በአብዛኛው በራሷ አቅም ተቋቁም አልፋለች። ድርቁ ጋር በተገናኘ ከዚህ ቀደም ከነበረው ከምንታወቅበት ገጽታም ጋር በተገናኘ ወደ 10.2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ሕይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ ዓመት ወደ 11.5 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀውና በምርት ደረጃም ከወሰድ ነው ከየትኛው ዓመት ማለት ነው በዚህ አሁን በያዝ ነው ዓመት በያዝ ነው የምርት ዘመን ከአምናው ጋር ስናነጻጽር 50 ሚሊዮን ኩንታል ልዩነት ያለው ምርት ይኖራል ነው የሚባለው ና። በዚህን ያህል ልዩነት ደግሞ ምርት ሲጠበቅ አጠቃላይ ኢኮኖሚውን ምን ያህል እንደሚያሳድገውና ለውጥ እንደሚያመጣ መገመት ይቻላል ማለት ነው። ፖለቲካዊ ሁኔታዎችን በተመለከተም በተለያዩ የአገሪቱ አካባቢዎች የነበሩ ሁከቶችና የሰላም መደፍረሶች አሁን መወገዳቸውን አቶ መሀመድ ተናግረዋል። መንግስት አገሪቱ ቀደም ሲል የምትታወቅበትን ሰላም ለማምጣትና የተነሱ ጥያቄዎችን ለመመለስ ህብረተሰቡን ጭምር ያሳተፈ የተሀድሶ እንቅስቃሴ እያደረገ መሆኑንም አስታውሰዋል። የስራ አጥነትና የልማት ጥያቄዎችን ለመመለስ እንደዚሁም የኪራይ ሰብሳቢነትን ችግር ለመቅረፍ ስራዎች እየተሰሩ መሆኑንም ገልጸዋል። በህዝቡ ውስጥ መረጋጋት እንዳይኖር የሚያደርጉ አስተሳሰቦችን ለመዋጋት እየተሰራ ነው ያሉትንም ጠቅሰዋል። እንደ ህዝብ ህዝብን የማይወክሉ፣ ህዝብን የማይገልጹ፣ ህዝብን የማይመለከቱ ነገር ግን በህዝብ ስም የተለያዩ ቡድኖች የሚገልጿቸው የትምክህተኝነትና የጠባብነት አደጋዎች አሉ። ይሄ ደግሞ ህገ መንግስቱን የሚጻረሩ ናቸው። እነዚህ የትምክትና የጠበት የምንላቸው አስተሳሰቦች በህዝብ ውስጥ መረጋጋት እንዳይኖር፣ ሰላም እንዳይኖር፣ ብጥብጥ እንዲኖር፣ በህዝቦች መካከል ጥላቻ እንዲፈጠር፣ አንዱ ህዝብ ሌላ ህዝብ ላይ እንዲነሳሳ አጅቴት የሚያደርጉ ቡድኖች በውስጥም በውጭም ሪጀክትኒስት የምንላቸው ኃይሎችና መጠቀሚያ የሚያደርጉት አስተሳሰብ አለ። ይህ አስተሳሰብ እንዲኮሰምን ሰፊ የሆኑ ስራዎች ይሰራሉና ስለዚህ በህዝቦች ያለው የተለመደው ነባራዊው መቀራረብ መቻቻል አብሮ የመኖር እና የሀገራዊ አስተሳሰቡ የጋራ መግባባቱ የበለጠ እንዲጠናከር ከማድረግ አኳያ ሰፊ የሆኑ ስራዎች ይሰራሉ የሚል እምነት ነው ያለው። ከዚህ ጋር በተያያዘ አሁን እየተሰሩ ባሉ ስራዎች ከህዝቡ ጋር የጋራ መግባባቶች በመፍጠር ሂደት ሰፊ የሆኑ ተጨባጭ የሆኑ ለውጦች እየታዩ ያለበት ሁኔታ ነው ያለው አቶ መሀመድ። ተቃዋሚ ፓርቲዎች ግን ለምሳሌ መንግስት በህዝቡ የተነሱ ችግር ጥያቄዎችን ከመፍታት አንጻር እየሄደበት ያለውን መንገድ ጭምር ይተቻሉ። አንደኛ የሚመለከታቸውን አካላት በሙሉ ባሳተፈ መንገድ ሁሉን አቀፍ በሆነ መንገድ ውይይት መደረግና ለችግሮቹ ዘለቄታዊ እልባት መገኘት አለበት ነው የሚሉት። ሁለተኛ ኢሕአዴግ ተሐድሶ በሚል ነው እንግዲህ ችግሩን ለመፍታት እየጣረ ያለው ከላይ እስከታች ተሐድሶ እንቅስቃሴዎች እያደረግኩ ነው በሚል፣ ነገር ግን የህዝቡን ጥያቄዎች ገና አልመለሰም። የህዝቡ ጥያቄ ሌላ ነው፣ መንግስት እየሄደበት ያለው መንገድ ሌላ ነው በሚል ይተቻሉ። የተቃዋሚ ፓርቲዎች ይህንን እንዴት ያዩታል እርስዎ? መንግስት እንግዲህ ይህ ዓመት አሮጌ የፈረንጆች ዓመት አሁን ከዚህ በኋላ አሮጌ የሚባለው ማለት ነው የህዝቡን ጥያቄዎች ለመፍታት ከፍተኛ ጥረት ያደረገበት እንቅስቃሴዎች እየተደረጉ ያለበት ያሉበት እንደሆነ ነው የገለጹት። ከዚህ ከሚመለከታቸውን አካላት በስፋት ከማሳተፍ አኳያ በተገናኘ መንግስት ሁሉም ባለድርሻ አካላት በዚች ሀገር ውስጥ ይመለከተናል ያገባናል ከሚሉ አካላት ጋር ለመነጋገር ለመወያየት፣ በጋራ በሚያግባቡን ሀገራዊ ጉዳዮች ላይ ሀገራዊ አጀንዳዎች ላይ ወጥ የሆነ አስተሳሰብ እንዲፈጠር ለዘመናት እየሰራ ያለበት ሁኔታ ነው ያለው። ይህንኑ ደግሞ አጠናክሮ ለመቀጠልም በተለያየ ወቅት ቁርጠኝነቱን የገለጸበት ሁኔታ ነው ያለውና በህዝብ ተሳትፎ የሚያምን መንግስት ነው። ህዝብን ማሳተፍ በተለይ በእኛ ሀገር ህዝብ በተወካዮቹም በቀጥታም የሚሳተፍበት ሁኔታ ነው ያለው። በቀጥታ ህዝብን ማሳተፍ እንደ መርህ አድርጎ የሚወስድ ነውና በልማቱ ህዝብ እንዲሳተፍ ይፈለጋል። በመልካም አስተዳደር ህዝቡ በሚያነሳቸው ችግሮች ዙሪያ ህዝቡ በቀጥታ ተሳትፎ በባለቤትነት ስሜት ተንቀሳቅሶ ይሄ ክራይ ሰብሳቢነት፣ ሙስና፣ ይሄ ሌብነት የምንለውንም ጉዳይ ከማስወገድ አኳያ ያለ ህዝቡ ተሳትፎ ተግባራዊ ሊሆን አይችልም። በዋናነት የአስተሳሰብ የአመለካከት ለውጥ ማምጣት ስለሆነ ህብረተሰባዊ የሆነ ለውጥ እንዲመጣ ነው ከዚህ ረገድ የሚፈለገውና ሰፋፊ ስራዎች ናቸው እየተሰሩ ያሉት። እንግዲህ መንግስት እየፈታቸው ያሉ ችግሮች ህብረተሰቡ ችግሮች ናቸው ብሎ ባመነባቸው ጉዳዮች ላይ ነው ችግሮችንም ጭምር ከመለየት ጀምሮ ነው መንግስት ህዝቡን እያሳተፈ ያለውና ችግር ከመለየትም ህብረተሰቡም ደግሞ የችግሩ የመፍትሄ አካል ሆኖ እስከ መጨረሻው ችግሩ እስኪወገድ ድረስ አብሮ ከመስራት አኳያ መንግስት በዚህ ደረጃ በስፋት እየሄደበት ያለበት ሁኔታ ነው ያለው። ከዚህ ውጭም ለውጥ አይመጣል ህብረተሰቡ ባልተሳተፈበት ሁኔታ ለውጥ ማምጣትም እንደማይቻል በህብረት መንግስት በጥብቅ ያምናል፣ በጥብቅ እየሰራበት ያለበት ጉዳይ ነው ያለውና ስለዚህ አሁን መንግስት እያደረገ ያለው ተሃድሶ ጋር በተገናኘም በመሰረታዊነት የህብረተሰቡ ችግሮች እንዲፈቱ ከማድረግ አኳያ በተለያየ ወቅት ህብረተሰቡ ሲያነሳቸው የነበሩ ችግሮችን መንግስት አልፈታሁም ብሎ ነው የተነሳው። ስለዚህ አንዱ መንግስት ከችግሮቼ መላቀቅ አለብኝ ሲል ህብረተሰቡ ያነሳቸው ችግሮች መፈታት አለባቸው ከሚል ኮሚትመንት ነው ከዚህ ቁርጠኝነት ነው የሚነሳውና፣ ይሄ በትክክልም እየተሰራበት ያለ ነው። ጥልቅ ታድሶ በትክክለኛው አቅጣጫ እየሄደ ያለበት ሁኔታ ነው ያለው። አቶ መሀመድ፣ አንድ የመጨረሻ ጥያቄ ላንሳ። ለምሳሌ እርስዎ እንደሚሉ እየገለጹልኝ እንደሆነ ሁኔታዎች እየተሻሻሉ ለምሳሌ በሀገሪቱ የተፈጠረውን ወቅታዊ ሁኔታ ተከትሎ እየመጡ ሁኔታዎች እየተሻሻሉና ነገሮች እየተረጋጉ መሄዳቸውን በዚህ ሁኔታ ውስጥ ምነው ሀገሪቱ ወደሚቀጥለው የፈረኞች ዓመት ምትሸጋገረ የሚል ነው የገለጹልኝ ነገሩ። ነገር ግን ተቃዋሚዎችና ሌሎች ወገኖች የሚያነሱት አንድ ማሳያ ይህ እየሆን አይደለም ለሚሉበት ማለት ነው የአስቸኳይ ጊዜ አዋጁ ባለበት ሁኔታ ነው በቀጠለበት ሁኔታ ነው ሀገሪቱ ወደሚቀጥለው ዓመት የምትሸጋገር ወደሚቀጥለው የፈረንጆች ዓመት። ስለዚህ ይህ በራሱ ሁኔታዎች ወደ ቀድሞው ላለመመለሳቸው ማሳያ አይደለም ወይ ይላሉ። ምንድን ነው በዚህ ላይ የምላሹት? የአስቸኳይ ጊዜ አዋጁ እንግዲህ በዋናነት አጠቃላይ የጸጥታው ኃይሉ ጥምረት ፈጥሮ ከኅብረተሰባችን ጋር በጋራ ሆኖ ሀገራችን በቀደመ ሁኔታ ወደምትታወቅበት ሰላምና መረጋጋት የመመለስ ነው። በዚህ ረገድም ግትር አይደለም የአስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮም በርካታ ማሻሻያዎችን እያደረገ ያለበት ሁኔታ ነው ያለው። እንደ ማሳያም ብንወስድ የዚህ የዲፕሎማቶች አርባ ኪሎሜትር ኪሎ ሜትር በላይ ሲጓዙ ማሳወቅ አለባቸው የሚለው የተሻሻለ ጉዳይ አለ። ከሞባይል ዳታ ጋር በተገናኘ ሌሎችም በተከታታይ የተሻሻሉ ከዚህ ጋር ተያይዘው የተሻሻሉ ሁኔታዎች ያሉበት ሁኔታ ነው ያለው። የተሻሻሉ ሁኔታዎች ሲሉ የተነሱ ክልከላዎችንና ነሱ ክልከላዎች አሉ። ሌሎች ነጥቦች አሉ። ከአስቸኳይ ጊዜ አዋጁም ጋር በተገናኘ በቁጥጥር ስር ውለው የተሃድሶ ትምህርት ሲሰጣቸው የነበሩ አካላትም በህገ መንግስቱ ዙሪያ ዲሞክራሲያዊ መብቶችን እና መብትን ከማስጠበቅ አኳያ ዲሞክራሲያዊ እንቅስቃሴና የዚህ የአመፅ እንቅስቃሴ ልዩነታቸው ምን እንደሆነ የህገ መንግስቱ ዋና ዋና ምሰሶዎችን ከመረዳት አኳያ በቀጣይ ደግሞ በዚህ በሀገራችን ከያዘችው መካከለኛ ገቢ ከመድረስ አኳያ የህዳሴ ጉዞውን ከማስቀጠል ጋር የነበሩ ክፍተቶችን የግንዛቤ ክፍተቶች ምን እንደነበሩ በአግባቡ አስረድቶ ከዚህ አኳያ ግንዛቤ ሰጥቶ ወደ ህብረተሰቡ እንዲቀላቀሉና ገንቢ የሆነ ሚና እንዲጫወቱ ከማድረግ አኳያ በርካታ ለውጦች የታዩበት ሁኔታ ነው ያለው አቶ መሐመድ ሰይድ፣ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር። በጣም አመሰግናለሁ ስለ ጊዜዎት። እኔም አመሰግናለሁ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የጋቢና ጉዟችን ይቀጥላል። አስቀድመን ባሰማናችሁ በመገባደድ ላይ ባለው የአውሮፓውያኑ ዘመን 2016 የኢትዮጵያ የፖለቲካ ምጣኔን በተመለከተ ከመንግስትም ከተለያዩ ተንታኞችም ስናሰማችሁ ቆይተናል። በፌስቡክ ደግሞ የእናንተን አስተያየቶች እየደረሱን ነው። አሁንም ውይይቱ ቀጥሏል። ፌስቡክ አት ቪኦኤ አማሀሪክ ላይ ቀዳሚው አስተያየት ሰጫችን ጌታቸው በቀለ ነው። 11 ነጥብ 5 ከመቶ እድገት 50 ሚሊዮን ኩንታል ምርት ማደግ ምን አይነት መንግስት ነው? ቁጥር መደርደር አያታክታቸውም? ብሏል። አስተያየቱ የጌታቸው በቀለ ነው። ሌላኛው ደስታው ፔካዶ ደግሞ ህዝብ እየሰማችሁ አይደለም፣ ህዝብ የጠየቃችሁ መልሱ ሲል ለኢትዮጵያ መንግስት ባለስልጣናት አስተያየቱን ሰጥቷል። ወደ መጨረሻው የምሽቱ ዘገባችን እንለፍ። በበርካታ የአፍሪካ ሀገራት የሚኖሩ ሰዎች አስተማማኝ የሆነ የኤሌክትሪክ ኃይል ባለማገኘታቸው ሲቸገሩ ይታያሉ። የኤሌክትሪክ መስመር በደረጃቸው ያላለፈ ገጠራማ ቦታዎች በርካታ ናቸው። ባለፉት አምስት ዓመታት የኤሌክትሪክ ኃይል ለሁሉም ለማዳረስ የሚቻልበትን መንገድ ሲያጤኑ የቆዩ ባለሙያዎች አዲስ አሳብ አፍልቀዋል። የዩናይትድ ስቴትስ መንግስትም በሚሊዮኖች የሚቆጠር ዶላር ይህንን እቅድ ተግባራዊ ለማድረግ መድቧል። ሄንሪ ሪጅወል ያጠራቀመውን ዘገባ መስታወት አድርገው ይዛለች። ወደ ስድስት መቶ ሚሊዮን የሚጠጉ በመላው አፍሪካ የሚኖሩ ሰዎች የኤሌክትሪክ ኃይል አያገኙም። በፀሐይ ጨረር የሚሰራው የኃይል ማመንጫ ይህንን ችግር ይቀርፋል ተብሎም ይጠበቃል። ገመድ አልባው ከጨረር የሚገኘው የኤሌክትሪክ ኃይል ወጪው ከእለት ወደ እለት እየቀነሰ መጥቷል። አሁን ተጠቃሚዎች የኃይል ማመንጫ መሳሪያውን ለመከራየትና ለሚጠቀሙበት የኤሌክትሪክ ኃይል በአማካኝ በቀን ሲሰላ 50 የዩናይትድ ስቴትስ ሳንቲም ብቻ ነው እንዲከፍሉ የሚደረገው። ሉሞስ ግሎባል በናይጄሪያ ሞባይል ቴሌፎን ኔትወርክ በምህጻረ ቃን ኤምቲኤን የተንቀሳቃሽ ስልክ የኔትወርክ ዝርጋታ ላይ የሚሰራ ትልቅ ኩባንያ ነው። ይህንን በፀሐይ ጨረር የሚሰራ አዲስ ቴክኖሎጂ በናይጄሪያ ለመዘርጋት ቀላል እንደሆነ ነው የገለጸው የድርጅቱ ስራ አስኪያጅ ኒርማራውም፣ ከፀሐይ ጨረር የሚቀበለውን የኃይል ማሰባሰቢያ መሳሪያ በመኖሪያ ቤቶች ጣሪያ ላይ ተቀጥያ መሳሪያዎቹ ደግሞ በቤት ውስጥ እንዲቀመጡ ይደረጋል። ሁለቱ መሳሪያዎች የሚገናኙት በኤሌክትሪክ ገመድ ነው። በሁለቱም መሳሪያዎች ላይ ደግሞ ገመዱን መሰኪያ ቀዳዳዎች አሉ። ሁለቱን ለማገናኘት የጠለቀ የኤሌክትሪክ እውቀት አያስፈልግም። ጨረር የሚቀበለው መሳሪያ በፀሐይ ብርሃን ኃይል ከሞላ በኋላ አገልግሎቱን ለማግኘት ገንዘብ መክፈል ያስፈልጋል። ያለምንም ውጣውረድ ተንቀሳቃሽ ስልክን በመጠቀም ክፍያውን መፈጸም ይቻላል። የኩባንያው ሙሉ ወጪ የሚሸፈነው በዩናይትድ ስቴትስ መንግስት በሚተዳደረው ኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን በምህጻረ ቃል ኦፒክ የተባለው ድርጅት ሲሆን በፕሬዝዳንት ባራክ ኦባማ የአፍሪካ ሀገራት ራሳቸውን ከችግር እንዲያወጡ ከነደፉት የገንዘብ አቅርቦት መንገዶች መካከል አንዱ ነው። በናይጄሪያ የሉሞስ ግሎባል ኩባንያ ስራ አስኪያጅ ኒርማራው So $50 million of, uh, of um, OPIC money as debt towards systems. That will take us to ስለዚህ 20 ሚሊዮን ዶላር የሚሆነው የኦፔክ ብድር የፀሐይ ጨረር የሚቀበለውን መሳሪያ መዘርጋት ሥራ ላይ ነው የሚውለው። በናይጄሪያ 250 ሺህ የሚሆኑ መሳሪያዎችን ለመዘርጋት ያስችለናል ማለት ነው። ካለ ኤሌክትሪክ ተሸካሚ መስመር የኤሌክትሪክ የኃይል አገልግሎት ለማስፋፋት ጥረት በሚደረግበት ወቅት የተለያዩ የአፍሪካ ሀገራት በሚሊየን የሚቆጠር ዶላር ባለገመዱን የኤሌክትሪክ ኃይል በመዘርጋት ላይ ይገኛሉ። ሴኔጋል በአፍሪካ ወደ 20 ሜጋዋት የሚያመነጨውንና ና ለመቶ ስልሳ ሺህ ሰዎች የኤሌክትሪክ ኃይል ማዳረስ የሚችለውን ትልቁን የኃይል ማመንጫ ጣቢያ በዚህ አመት በጥቅምት ወር አስመርቃለች። ቻርሎቴ ኦቢን ካልዲጀን ግሪንዊሽ የተባለው ኩባንያ ዋና ስራ አስኪያጅ ናቸው chaque pays a besoin d'un mix énergétique diversifié dans le mix du Sénégal የኤሌክትሪክ uh, solaire የራሱ የሆነ ስፍራ አለው። ብዙ ጊዜ የፀሐይ ብርሃን አርባ ዲግሪ ላይ ነው የሚሆነው ከእንግሊዝና ሰሜን ፈረንሳይ ካለው የፀሐይ ብርሃን ጋር ሲነጻጸር በሁለት እጥፍ ይበልጣል። እንደ አውሮፓውያን አቆጣጠር በ2040 የብሔራዊ የኃይል አቅርቦት ኤጀንሲ ወደ አንድ ቢሊየን የሚሆኑ ነዋሪዎች ከሰሃራ በታች በሚገኙ የአፍሪካ ሀገራት ባለገመድ የኤሌክትሪክ ኃይል ያገኛሉ ብሎ ገምቷል። ነገር ግን ግማሽ ሚሊየን የሚሆኑት ሰዎች በውሃ ኃይል ከሚሰራው ባለገመድ የኤሌክትሪክ ኃይል ይልቅ ገመድ አልባውን ከፀሐይ ብርሃን የሚገኘውን ኃይል መጠቀም ይችላሉ። ባለሀብቶችም ከፀሐይ ብርሃን የሚገኘው ኃይል ክፍተቱን እንደሚሞላና ለአየር ንብረትም ደህንነት ከፍተኛ አስተዋጽኦ እንደሚኖረው ታላቅ እምነት አላቸው። ስድስተኛው ሙዚቀኛ ጆርጅ ማይክል በዚህ ባሳለፍ ነው ሳምንት መጨረሻ አርፏል። እንግዲህ እረፍቱን የሰላምና ሙዚቃ ያለበት ያርግለት። የጋቢና ጉዞአችን በዚሁ ተጠናቋል። ምንም ችግር የለውም። ሙዚቃ ባለበት የሚያቆየው በሚወደው ፌስቡክ ላይ ትቪ ማሀሬክ አስተያየቶቻችሁን ላኩልን። ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያምሽ ነው መስታወት አራጋውና ሄኖክ ሰማ ጊዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቪል ያበሮ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። ጉዞአችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ።